ተከታዩ መሰናዶ ኢትዮጵያውያን በአሜሪካ ነው። በኮሮና ቫይረስ ከተጠቁ የአሜሪካ ከተሞች ውስጥ ከፍተኛውን ተጎጂዎች ያስመዘገበችው ኒውዮርክ ወደ ሰላማዊ እንቅስቃሴ እየተመለሰች መሆኑ እየተነገረ ነው። የክፍለ ግዛቱ ገዢ አንድሮ ኩሞ ተቋርጠው የነበሩ የንግድ እንቅስቃሴዎችና ትምህርት ቤቶች ከብርቱ ጥንቃቄ ጋር እንዲከፈቱም ትዕዛዝ ሰጥተዋል። ከትላንት መስከረም ሰላሳ ጀምሮ በውጭ ብቻ ተገድበው የቆዩ ምግብ ቤቶች የቤት ውስጥ አገልግሎት መስጠት እንዲጀምሩም ፈቃድ ተሰጥቷል። ይሁን እንጂ ሰሞኑን በኒውዮርክ ከተማ እንደገና እያንሰራራ ነው የተባለው የኮሮና ቫይረስ ወረርሽኝ አስግቷል። እየጨመረ ነው የተባለው ተጠቂዎች ቁጥር በፈነጠቀው ተስፋ ላይ ስጋትንም ፈጥሯል። በወረርሽኙ የተጎዱትና በኒውዮርክ ከ20 ዓመታት በላይ የኩዊን ኦፍ ሼባ በኢትዮጵያ ሬስቶራንት ባለቤት የሆኑት አቶ ፊሊጶስ መንግስቱ ሁኔታው አስጊ መሆኑን ለአሜሪካ ድምጽ ራዲዮ ተናግረዋል። የዛሬው የኢትዮጵያውያን በአሜሪካም እንግዳ ናቸው። ደረጀ ደስታ አነጋግሯቸዋል። ራሳቸውን በማስተዋወቅ ይጀምራሉ። ፊሊፖስ መንግስቱ እባላለሁ እንግዲህ በኒውዮርክ ከተማ በኒውጀርሲ ከተማ ነው የምኖረው፣ ግን ስራዬን በኒውዮርክ ከተማ ነው ያደረኩት። ላለፉት ሀያ አምስት አመታት በሬስቶራንት ስራ ላይ እገኛለሁ። አሁን ያለኝ ሬስቶራንት ኩዊን ኦፍ ሺባ ኢትዮጵያን ሬስቶራንት ይባላል። የሚገኘው ሚድታውን ማናተን ውስጥ ነው። ፎርቲ ሲክስ ስትሪት ፔንዝ አበኑ ከታይም ስኩዌር ሁለት ብሎክ ርቆ ነው የሚገኘው እና እዚኛው ኩዊን ኦፍ ሺባ ላይ ሀያኛ አመት ሄድጎ በዚህ አመት የኒውዮርክ ገቨርነር ኮሞ በዛሬ ሁለት ምግብ ቤቶች ውጭ ብቻ ሳይሆን በቤት ውስጥም የሚሰጧቸውን አገልግሎት ጀመር እንደሚችሉ ተናግረዋል። ከሰፕቴምበር ሰላሳ በኋላ አንተስ ምን እያደረጋችሁ ነው? ተዘጋጅታችኋል? አዎ ያው እንግዲህ ሽርጉድ እያደረግን ነው፣ ቤቱን እያስተካከልን ነው፣ ዲስታንሶቹን ሴክስፌት መራቁን ቼክ እያደረግን ነው። ሰው የማይቀመጥበት መቀመጫዎች ሆን አይደንቲፋይ እያደረግን እሱ ላይ ነው የምንገኘው። አሁን ነገ ጠዋት በምሳሌ መክፈት ቴምፕሬቸር ቼክ ማድረግ አለብን፣ የሚገባውን ሰው ሁለተኛ፣ የተላለፈልን መልእክት ለትሬሲንግ የሚመጣውን ሰው ኮንታክት ኢንፎርሜሽን መውሰድ ግዴታ አለብን። እሱንም ፎርሞች አዘጋጅተን አስቀምጠናል አሁን ማንም የሚመጣ በግሩፕ ሶስት አራት አምስት ሰው ነው ከመጣ ከግሩፑ መሀል አንዱ ኮንታክት ሊስት መስጠት አለበት ለትሬሲንግ አንድ ችግር ቢፈጠር። ስለዚህ ይሄ ነው እስካሁን እንግዲህ ያሉን ሶስቱ ነገሮች ናቸው። ያው ሲክስ ፊት አራርቀን ማስቀመጥ፣ ትዌንቲ ፋይቭ ፐርሰንት ብቻ መቀመጫ ሰው ብቻ እንዲገባ ሬስቶራንት ውስጥ፣ ትሬሲንግ ኮንታክት ኢንፎርሜሽን መውሰድ፣ ሶስቱ ነው እንግዲህ እስካሁን ያለው። ያን ጊዜ ኮቪድ ወረርሽኙ በተካሄደ ጊዜ በተለይ ኒውዮርክ በከፍተኛ ሁኔታ የተጎዳበት ሁኔታ ነው የነበረው። በዛን ጊዜ የነበረውን ሁኔታ ሊነግሩን ይችላሉ በምን ሁኔታ ውስጥ እንደነበራችሁ? አዎ ኤግዛክትሊ፣ እንግዲህ ኒውዮርክ ዝጉ የተባልነው ማርች አስራ ዘጠኝ ላይ ነው በፈረንጆች አቆጣጠር። የመጨረሻ ቀን የሰራነው ማርች አስራ ዘጠኝ ነው። ከዛ ተዘጋ ሁሉ ነገር ዝግ ነበር። እኔ ግን ያው ከተማውም ጭር ብሎ ማንም ሰው ባይነት አይመጣም። በሳምንት አንድ ቀን እየመጣው ሬስቶራንት ላይ ነበር ኤኒቲንግ የውሃ ሊክ ቢኖር አንድ ችግር ቢኖር እያል በሳምንት አንድ ቀን እየገባ ወጣለው። ያው ጎስት ከተማ ነበር የሚመስለው። ምንም ነገር የለም ነበረ። ከዛ በኋላ ሰው ሳለው ከእኛ ፋሲካ በኋላ ዴሊቨሪ እና ፒክአፕ በፊት ሰዓትም ይቻል ነበር። የፈለገ ሰው ይሰራ ነበር። እኔ ምን አደረግኩኝ? ከፋሲካ በዓል በኋላ በሳምንቱ ወደ ኤፕሪል መጨረሻ የመጀመሪያ ላይ ገደማ ነው መሰለኝ ፒክአፕ እና ዴሊቨሪ መስራት ጀምር እና ፒክአፕ እና በዴሊቨሪው ጥሩ ነበር። በተወሰነ ሰራተኛ ጀምሬ ያለሁ ከዛን ጊዜ ጀምሮ ይኸውኑ ስራ ላይ ነኝ ያለሁት። ከሁለት ሶስት ወር በፊት ደግሞ ውጭ እንድናስቀምጥ ተፈቅዶልን ዱኳን አድርገን ውጭን ሰርቭ እያደረግን ያለ ነው። ግን እንደ በፊቱ አይደለም እንደ በፊቱ ኖርማል የሆነ ስራ አይደለም የሚሰራው። ጀስት ስራው ላይ ለመቆየት ያህል ነው። እናንተን ምን ያህል ጎድቷቸዋል? ጉዳታችሁን እንዴት ነው የሚገልጹት? በትክክል ጎድቶናል። በፐርሰንቴጅ ብታየው በፊት ከምንሰራው አሁን ወደ አርባ ፐርሰንት አርባ ፐርሰንቱ ነው የምንሰራ ያለ ነው ሀምሳ ፐርሰንቱ ነው ግን አንዳንድ ሰው እድለኛ ነው ጥሩ ላንድሎርድ ያለው አለ። ስለዚህ እኔ ከነሱ መሃል አንዱ ነኝ። ስለዚህ ላንድሎርዴ ጥሩ የሆነ ቅናሽ አድርጎልኝ ያንን ኮምፐንሴት እያደረጉ እየሰራው ነው ያለሁት። የኮቪድስ ሁኔታ የወረሸኞች ሁኔታ አንዳንዶቹ በጣም ጎልቶ ባይሰማም እንደገና ሊመለስ ይችላል የሚል ነገር ይነገራል። ኒውዮርክ አካባቢ እና ያለውም ስሜት ምንድን ነው የሚመስሉ? አሁን ምንድነው እየተነገራችሁ ያለው? በቃ እሱ ነው። ትናንትና ዛሬ ደግሞ ያስጨነቀን አንዱ እሱ ነው። ቢኮዝ ነገ እንከፍታለን ብለን እየዘጋጀን እያለን የተወሰኑ ኤሪያዎች ኒውዮርክ ሲቲን የምታውቀው ከሆነ አንደኛው ቦሮ ላይ ብሩክሊን፣ ቁጥሮቹ እየጨመሩ መጡ። ወደ ፋይቭ ፐርሰንት ሄደ። ጠቅላላ ኒውዮርክ ስቴት ውስጥ አንድ ፐርሰንት ላይ ያለው ግን፣ በአንድ አንድ ሀያ ዚፕ ኮድ ያለበት ኤሪያዎች በሙሉ እየጨመረ መጣ። ስለዚህ አሁን የምንፈራ ያለ ነው እንደገና መጥተው ደግሞ እንዳይዘጋብን ነው። ስለዚህ ሁሉም ኃላፊነቱን ቢወጣ ሁላችንም ሰፋ ምናደርግ ይመስለኛል። ያኔ ወረርሽኙ በተከሰተበት ጊዜ ውስጥ እርሶ በተለይ ወረርሽኙን ለመከላከል ለተሳተፉ የጤና ባለሙያዎች እና ለአንዳንድ የኮሚኒቲ አባላት እርዳታ ሲያደርጉ ሲያስተባብሩ ነበር የሚል ነገር የሆነ ቦታ አንብቤ ያለው፣ ልክ ነው? እሱ ነገር ልክ ነው። ሁለቴ አድርገናል። ሁለቴ የፍሮንት ላይን ወርከርስ ሆስፒታል ሁለት ሆስፒታል አብልተናል። አንደኛው አፍሪካን ኮሚኒቲ አለ አፍሪካን ሬስቶራንት ዊክ እየተባለ በአመት አንዴ ፌስቲቫል አለ። እዛ ላለፈው ሰባት ስምንት አመት ፓርቲስፔት አደርጋለሁ ከእሱ ሲኦ ጋር እናሱ ተነጋግረን ሶስት የአፍሪካን ሬስቶራንቶች ፒክ እናድርግ ብለን ያው ኪን ኦፍ ሼባ ሌላ ሁለት ዌስት አፍሪካን ሬስቶራንት ሁለን የሜንታል ፕሮግራም ያለባቸው ሆስፒታል የሚሰሩትን ብሩክሪን ውስጥ እነሱ ጋር ሂደን አብልተናል ወደ መቶ ሀምሳ ሰው። ሁለተኛው ደግሞ በኢትዮጵያ ሚሽን በኩል በኢትዮጵያን ሚሽን በአደር ዩናይትድ ኔሽን በእነሱ ሚሽን በኩል ጥያቄ ቀርቦልኝ ሰዎች እንድታስተባብር ብለውኝ አምስት ሬስቶራንት ኢትዮጵያን ሬስቶራንት ሁነን አብልተናል። እንደዚሁ ብሎክሲን ሌላ ሆስፒታል ውስጥ በአካባቢ ያለውን የኢትዮጵያ ኮሚኒቲ ሁኔታ ከዚህ ከኮቪድ ጋር በተያያዘ በተለይ በትራንስፖርትም ሆነ በምግብ ቤት እንደርሶ ወይም በተለያዩ ቢዝነስ ድርጅቶች ያሉ ኢትዮጵያውያንን ምን ያህል እንደተጎዱ ያወቁበት አጋጣሚ አለ ወይ? ሊሰጡኝ የሚችሉ አስተያየት ካለ አለ። በአጠቃላይ እዚህ አካባቢ ሰርቪስ ኢንዱስትሪ የሚሰሩት በሙሉ ተጎድተናል። ያው የታክሲ የሚሆን ሆቴል የትን ቦታ የሚሰራው የሚሰራ ብዙ ሆቴሎችን ተዘግተዋል። ያው አብዛኛው ሰርቫይቭ ያደገው ከመንግስት የሚሰጠውን እርዳታ በመቀበል ነው እና ብዙ ወዳጆችም አሉ ሬስቶራንት የሚመጡ እነሱ ለአሁን በብዛት አይመጡም። የተወሰነ ወዳጁ ጓደኛ አንዴ ብቅ ይላሉ። ስለዚህ ኑሯቸው ላይ አፌክት አድርጓል። ሌላ በኮቪድ የተያዘ የተሻላቸው ሰዎች አሉ። እኔ እስከማቀው ድረስ ኒውጀርሲ ነው የምኖረው። እዛ አካባቢ በትክክል የምናቀው እስካሁን አንድ ወጣት አንድ ደግሞ እድሜያቸው የጠና ወደ ዘጠና ዓመት ሁለት ሰው እንዳረፈ ነው የማውቀው። በዚህ ኒውዮርክ ድርም አለን እስካሁን ምንም የሰማነው ነገር በዚህ በኮቪድ ሁለቱን ሰው ብቻ ነው የሰማነው። አቶ ፊሊጶስ መንግስቱ በኒውዮርክ ኩዊን ኦፍ ሼባ ሬስቶራንት ባለቤት፣ በአሜሪካ ድምፅ ራዲዮ ስም በጣም በጣም አመሰግናለሁ። እኔም አመሰግናለሁ ሰደላችሁ።